በመንበረ ጴጥሮስ ስም የሚጠራው የኦሮሞያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መስረተናል በሚል መግለጫ መስጠታቸውን ተከትሎ የታሰሩት የሃይማኖት አባቶች ዛሬ ፍርድ ቤት እንደቀረቡና የአስር ቀናት የምርመራ ጊዜ እንደተጠየቀባቸውም ጠበቃቸው ተናገሩ። ከእንቅስቃሴው ጋር በተያያዘ የታሰሩት የሃይማኖት አባቶችና አገልጋዮች ቁጥርም ዘጠኝ መድረሱንም ከመንበረ ጴጥሮስ ምስረታ አስተባባሪዎች መካከል አንዱ እንደሆኑ የጠቀሱት ዲያቆን አክሊሉ አለሙ ለአሜሪካ ድምጽ ገልጸዋል። እርምጃውን አስመልክቶ ከሸገር ከተማ አስተዳደር እና ከፖሊስ መምሪያው ምላሽ ለማግኘት ያደረግነው ጥረት ለዛሬም አልተሳካም። ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን በኩልም እስካሁን ድረስ ጉዳዩን አስመልክቶ ይፋ የተደረገ ምንም አይነት መግለጫ የለም። ፀሐይ ዳምጠው ትከታዩን ልካለች። የኦሮሚያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መንበር ጴጥሮስ መስርተናል በሚል ከትናንት በስቲያ ማክሰኞ በኦሮሚያ ክልል የሸገር ከተማ አስተዳደር መግለጫ እየሰጡ የሃይማኖት አባቶችና አገልጋዮች በዛው እለት ምሽት ከታሰሩ በኋላ ዛሬ በከተማ በሚገኝ ፍርድ ቤት እንደቀረቡ ከእንቅስቃሴው አስተባባሪዎች አንዱ እንደሆኑ የጠቀሱ ዲያቆን አክሊሉ አለሙ ለአሜሪካ ድምፅ ገልጸዋል። በትላንቱ ዘገባችን እንደታሰሩ ከተጠቀሱት ሶስት የሚያካሂዱት የሃይማኖት አባቶች በተጨማሪ ሌሎችም የሃይማኖት አባቶችና አገልጋዮች በፖሊስ እንደተያዙና አጠቃላይ ቁጥራቸው ዘጠኝ መድረሱን ዲያቆን አክሊሉ አመልክተዋል። በዚሁ በሸገር ከተማ ልካ ኖኖ ክፍለ ከተማ ኖኖ ወረዳ ፖሊስ ጣቢያ ውስጥ ነው አሁን በዚህም ሰዓት ያሉት። ነገር ግን አባቶቻችን ብቻ ሳይሆኑ አሁን እስር ቤት ያሉት ሶስት አባቶች እና ከአባቶቻችን ጋር የነበሩት ስድስት ግለሰቦች አሉ። ከጠበቆቻቸው መካከል አንዱ የሆኑት አቶ ዮሐንስ ጌታሁን ለአሜሪካ ድምፅ እንደተናገሩት ደንበኞቻቸው ዛሬ በሸገር ከተማ አስተዳደር በሚገኘው መልካ ኖኖ የመጀመሪያ ደረጃ ፍርድ ቤት ቀርበዋል። የአስራ አራት ቀን የጊዜ ቀጠሮ ተጠይቆባቸው የአስራ አራት ቀን ጊዜ ቀጠሮ ይበዛል ብሎ የወረዳው ፍርድ ቤት የአስር ቀን ጊዜ ቀጠሮ እንደሰጣቸው እና በዚህ እንደተለያዩ ይህን መረጃ ከነበሩ ተማኞች ለመረዳት ችያለው። ፖሊስ እስካሁን ከደንበኞቻቸው ጋር እንዲገናኙ እንዳልፈቀደላቸው ጠበቃው ገልጸዋል። የስራ ባልደረባቸው በጥብቅና እጅ እንድቆምላቸው ነው የጠየቁኝ። በሸገር ከተማ የመልካ ኖኖ ክፍለ ከተማ ፖሊስ ጣቢያ ሄድኩኝ። ፖሊስ ስጠይቅ ፖሊስ እኛ እኛን አይመለከተንም፣ ክፍለ ከተማ ሄድና ጠይቅ አሉኝ። ክፍለ ከተማ ጠብቄ ጠየቅ። ክፍለ ከተማ ደግሞ ኦሮሚያ ፖሊስ ኮሚሽን ሄድና ጠይቅ፣ እዚህ እኛን አይመለከተንም፣ የያዝ እኛም አይደለንም አሉኝ። ለማየትም ፈቃደኛ ስላልሆኑ በዚህ ጉዳይ ነው ተመልሼ ወደ ኦሮሚያ ፖሊስ ኮሚሽን እጅ ያለው ኦሮሚያ ፖሊስ ኮሚሽን የጀኔራሉን ቢሮ ላይ እየተጠባበቅን እያለን የአስር ቀን ቀጠሮ ተፈቅዷል እና እዛ የመልከሙን ጉዳይ ብትተው ምንም ችግር የለውም ሲሉኝ ትቼ ወጣሁ። ጠበቃው አክለውም ታሳሪዎቹ በፍርድ ቤት የቀረቡት እርሳ ሰዎቻቸው በሌሉበት እንደሆነ አስረድተዋል። ከእንቅስቃሴው አስተባባሪዎቹ አንዱ ነኝ ያሉት ዲያቆን አክሊሉ አለሙ የሃይማኖት አባቶቹ የታሰሩበትን ቦታ ለማወቅ የቻልነው ከብዙ ፍለጋ በኋላ ነው ብለዋል። የኦሮሚያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መንበር ጴጥሮስ በሚል ባለፈው ማክሰኞ ይፋ የተደረገውን እንቅስቃሴ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እስካሁን የተሰጠ መግለጫም ይሁን ይፋዊ አስተያየት የለም። የሸገር ከተማ አስተዳደር እንዲሁም የኦሮሚያ ክልልና የፌደራል ፖሊስም ስለ ሃይማኖት አባቶች መታሰር በይፋ የሰጡት አስተያየት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ቅዱስ ሲኖዶስ በተለያዩ ጊዜያት ባወጣቸው መግለጫዎች እንቅስቃሴው ቀኖናውን የምንጻረር ሕገወጥ እንደሆነ አውግዞ አንድ መንበር አንድ ሲኖዶስና አንድ ፓትርያርክ በሚለው የቤተ ክርስቲያኗ አስተምሮና ቀኖና ልከበር እንደሚገባ በአጽንዖት አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።